የተወደዳችሁ አድማጮች፣ ጌብ ሀምድ እባላለሁ። የአይካት ኮንሰልቲንግ ዋና ስራ አስኪያጅ፣ የጎፕሮ 21 ኮሚኒቲ ተባባሪ መስራች፣ የአክሰስ ግሮዊንግ ቢዝነስ ተባባሪ መስራች እና የቢካም ዋት ዩ ሴይ ደራሲ ነኝ። በዛሬው ቀን የማቀርብላችሁ ሳምንታዊውን የሙያ ጥቆማ ነው እና በዛሬውም ቀን የምናተኩረው ራሳችንን መንከባከብ ማለትም ራሳችንና ቤታችንን ቤተሰባችንን መንከባከብ በሚል ርዕስ ላይ ነው የምናተኩረው። ለመግቢያ እንዲሆን አንደኛ እርስዎ ለሙያው መሻሻልም ሆነ ለራስና ለቤተሰብ ክብካቤ ለማድረግ ዋነኛና ዋነኛ ተጫዋች መሆንዎን ተገንዝበው ይህንኑ ኃላፊነት በሚገባ እንዲወጡ አሳስባለሁ እና ከዛ ይሄ እንግዲህ ውይይት የሚቀርበው ስድስቱ የሙያ ማሻሻያ እርምጃዎች ከሚሉት አንዱ ነው። ማለት ራስን መንከባከብ ከስድስቱ የሙያ ማሻሻያ እርምጃዎች አንዱ ስለሆነ እስቲ እነዚህን ስድስቱን አንዴ እንመልከታቸው። የመጀመሪያው የሙያ ማሻሻያ እርምጃ የሙያ ግብን ማውጣት ነው። ሁለተኛው ራስን በሚያሻሽሉ እንቅስቃሴዎች ላይ መሳተፍ፣ ሶስተኛው እና የዛሬው ርዕስ ለራስ መንከባከብ አራተኛ ችግርን መፍታት ማለትም ችግርን ከመጠቆም ይልቅ በተጨማሪ ችግርን መፍታት። አምስተኛ የሙያ ወዳጆች በሚመርጡበት ጊዜ ጥንቃቄ ማድረግ እና የመጨረሻውና ስድስተኛው በአካባቢያችንና በዓለማችን ላይ ለውጥ ሊያመጡ በሚችሉ ድርጊቶች ላይ መሰማራት። እንግዲህ እነዚህ ስድስቱ የሙያ ማሻሻ እርምጃዎች ሲሆኑ ወደ ራስ መንከባከብ እስቲ መለስ እንበል። ራስን መንከባከብ ማለት ምን ማለት ነው ብንል ራስን መንከባከብ ማለት ጥራት ያለው ኑሮ መኖር ማለት ነው፣ ወይ ደግሞ ኳሊቲ ኦፍ ላይፍ ሜንቴኒንግ ኳሊቲ ኦፍ ላይፍ ይሉታል በእንግሊዝኛ። እና ይህም ማለት ሁልጊዜ እንግዲህ በህይወታችን ውስጥ ለሌሎች በምናደርገው ነገርና ለራሳችን በምናደርገው ነገር መሃል ላይ ሚዛን አለ፣ ያንን ሚዛን መጠበቅ ማለት ነው። ማለትም ሁልጊዜ ህይወታችን ለሌሎች ብቻ በመንከባከብ ላይ ካተኮረ ራሳችንን ነግለት ካደረገን የተመጣጠነ ኑሮ አይደለም። ወይም ደግሞ በራሳችን ላይ ብቻ ያተኮረ ከሆነም ያም ኑሮ መባል አይችልም። በጣም ግለኝነት የሞላ ነው ማለት ነው። በሌላ በኩል ደግሞ በምንሰራው ለራሳችን በምንሰራው እና በሙያችን ሙያችንን አስመልክቶ የምንሰራው ነገር በሁለቱ መካከል መመጣጠን መኖር አለበት። እንግዲህ የራስ ራስን መንከባከብ ማለት የተመጣጠነ ወይም ደግሞ ሚዛንን የጠበቀ ኑሮ ማለት ነው። እንግዲህ ይህንን በምንልበት ጊዜ ስለ ራስ አንዳንድ ግንዛቤዎችን ማድረግ ያስፈልጋል። አንደኛ ስለ ራስዎ ያሎትን ዋጋ ማወቅ፣ ይህም ማለት ሰልፍ ወርት የሚባለው ነው። ያሎትን ቫሊው ወይ ደግሞ ሰልፍ ወርት ማወቅ እና ምን ምን ስጦታዎች እና ተሰጥኦዎች እንዳለት ማወቅ እና በአጠቃላይም ደግሞ በአካባቢው ያሎትን ተፈላጊነት ተፈላጊነት መገንዘብ ነው። ይህም ማለት እንግዲህ አንደኛ እርስዎ በቤተሰቦ ዘንድ ይፈለጋሉ፣ በማህበረሰቡም ዘንድ ይፈልጋሉ፣ በአገሮም ይፈልጋሉ፣ በዓለማችንም ዘንድ ተፈላጊነት። ስለሆነም እነዚህን ተፈላጊነቶችን መገንዘብ ያስፈልጋል ማለት ነው። እንግዲህ የሚቀጥለው ጥያቄ የራስ እንክብካቤ አስፈላጊነቱ ምንድን ነው ስቴወል የሚለው ጥያቄ እንመለስና እንግዲህ የራስ እንክብካቤ አስፈላጊነቱን ጥያቄ ለመመለስ ስለ ራሶ ተጨማሪ ግንዛቤ ማድረግን ይጠይቃል። ማለትም እርሶ በዙሪያው በእርሶ ላይ ዲፔንድ በሚያደርጉ እርሶ ላይ የእርሶን አገልግሎት በሚፈልጉ አካሎች ዘንድ ተተኪ የሌሎት መሆኖን መገንዘብ ነው። ማለትም ለምሳሌ በቤተሰቦ ዘንድ ተተኪ የለትም። ሁለተኛ በማህበረሰቦ ዘንድ ተተኪ የለትም። በሚሰሩበት ድርጅት ዘንድም ተተኪ የለትም። በጎ አድራጎት በሚያደርጉበት ድርጅት ውስጥም ደግሞ ተተኪ የለትም። በጣም ተፈላጊ ነዎት እና በአገሮም ዘንድ ደግሞ ተተኪ የሌሎት ኖት አንድ ሰውም ቢሆኑ እና በዓለማችንም ዘንድ ደግሞ ተተኪ የለትም። ስለዚህ የራስ እንክብካቤ አስፈላጊነቱ በእነዚህ ሁሉ ዘንድ ተፈላጊነት ያለዎት ስለሆነና ተተኪ ስለሌለት ለርሶ እንክብካቤ ማድረጉን ኃላፊነት ለርሶ ሰጥተናል ማለት ነው። እንግዲህ ወደ ዋናው ነጥብ እንመለስና ወደ ራስ መንከባከቢያ እርምጃዎች እንሂድ። ስምንት እርምጃዎች አሉ። እነዚህን ቶሎ ቶሎ ብዬ ጠቅሳለሁ። የመጀመሪያው የራስ መንከባከቢያ እርምጃ ለራስ መራራት ነው፣ ወይም በእንግሊዝኛው ቱ ቢ ካይንድ ቱ ዮርሰልፍ። ይህም ማለት ራስን ማበረታታትን ይጠይቃል እና የራስ ጓደኛ መሆን ማለት ሌሎች ጓደኞች አሉን። ቁጥራቸው ያነሰም ሊሆን ይችላል፣ የበዛም ሊሆን ይችላል። እና ለሌሎች ጓደኛ ስንሆን ራሳችንንም እንደ ጓደኛ ማየት ሲሆንም ማለት ለራስም ስለ ራሳችን የምንናገረውን እያሰብን ለራሳችን እየራራን እኒህን ነው። እና ያም ማለት ራስን ከመውቀስ እንድንጠነቀቅ ነው። ሁለተኛው የራስ መንከባከቢያ እርምጃ በቂ እረፍትን ማግኘት ነው። ይህም እንቅልፍን በቂ እንቅልፍን ማግኘት ሊሆን ይችላል። እንደዚሁም ደግሞ አንዳንድ ጊዜ ምንም ነገር ሳናደርግ፣ ምንም ስራ ሳንሰራ እረፍትን መውሰድ ሊሆን ይችላል። አንዳንድ ጊዜ እየሰራንም ደግሞ ነገር እያደመጥንም በቃ የቀን ሕልም የሚባል ነገር አለ ወይ ደግሞ ዴይ ድሪሚንግ። ይሄም በመጠኑ ለሰውነታችን ለራስ እንክብካቤ አስፈላጊ ነው ማለት ነው። ሶስተኛ የሚያስደስቶትን ነገሮች ማድረግ እና ማለትም እርሶን የሚያስደስቱ ነገሮች ምን እንደሆኑ ማወቅ። እኔ አሁን እንደው ምሳሌ ለመስጠት ያህል እንደው ሄዶ ለመዝናናት በእግር መንሸራሸር ወዳለሁ፣ እና እርሶም ደግሞ እንደዚህ የሚያስደስቱትን ነገር ፈልጎ ማድረግ እንደ ራስ እንክብካቤ እርምጃ ሊቆጠር ይችላል። አራተኛ፣ ለራስ ይቅርታ ማድረግ። እንግዲህ ስህተት በህይወታችን ውስጥ የማይቀር ነገር ነው። ስህተት እናደርጋለን እና ስህተትን እንደ አስተማሪ እንጂ እንደ ጠላት አለመቁጠር። እንግዲህ የምናደርገው ስህተት ሰዎችን ካስቀየመ በቀጥታ ያን ባረግን ጊዜ ይቅርታ መጠየቅ፣ ከዛ በኋላ ግን ጸጸትን ማቆም። እንግዲህ ጸጸት ማለት ተጨማሪ የሆነ የራስ ሸክም ማለት ነው። ያንን ማቆም ይቅርታ ከጠየቅን በኋላ ይቅርታን ከተቀበልን በኋላ መቀጠል እና ሁሉን ማስለሰትና ሁሉን ማሟላት ስለማይቻል ሁሉን የማሟላት ሸክም በራስ ላይ አለማድረግ። በእንግሊዝኛ ፐርፌክሽን ኢዝ ዘ ኤኒሚ ኦፍ ጉድ ይባላል። ሁልጊዜ ብቁ፣ ሁልጊዜ ሁሉን ነገር ለማሟላት አለመጣር እና እንዲህ አይነቱን ሸክም በራስ ላይ አለማድረግ። አምስተኛው የራስ መንከባከቢያ እርምጃ ጨዋታና ሳቅ። እንግዲህ ብዙ ጊዜ ልጆችን አይተን ከሆነ ልጆች ይስቃሉ፣ ልጆች ይጫወታሉ። እና ልጆችን ብዙ ነገር ማስተማር የሚገባን ቢሆንም ከልጆች ይህንን መማር እንችላለን። እና የሚያዝናኑትን ጫዋታዎች መርጦ መጫወት። እኔ ለምሳሌ በቤተሰቤ ውስጥ ከሚያዝናኑን እና ከምንጫወታቸው ጫዋታዎች አንዱ የካርድ ጫዋታ ነው። እና ይህን በምንጫወትበት ጊዜ መቼም አንድ ሰው ማሸነፉ አይቀርም፣ መሸነፉም አይቀርም። እና የምንሸነፈው አሸናፊውን እንኳን አሸነፍ እንኳን ደስ ያለህ እየሳቀን እንጫወታለን ማለት ነው። እና ይሄ በጣም ጥሩ የራስ መንከባከቢያ ዘዴ ነው። ስድስተኛው የራስ መንከባከቢያ ዘዴ እምብየው የሚለውን ቃል መለማመድ ነው። እንግዲህ አንዳንድ ጊዜ ሰዎች የሆነ ነገር እንድናደርግላቸው፣ ጊዜያችንን እንድንሰጣቸው፣ የሆነ ገንዘብ እንድንሰጣቸው ሊፈልጉ ይችላሉ እና ያ ካለን ፕራዮሪቲ አንፃር ማድረግ የማንችለው ከሆነ ዝም ብለን እሺ ብለን ራሳችን ላይ ጭንቀትን ከምንጨምር እምብየው፣ በትህትና እምብየው እንድንል ነው እና ይህችን የእምብየው ልምድ እንድናዳብር ነው እና ሰባተኛው የራስ መንከባከቢያ እርምጃ አንዳንድ ትልልቅ የሆኑ ስራዎችን ከሰራም በኋላ ብሬክ መውሰድ፣ በቃ በትልልቅ ስራዎች መሃል እረፍት መውሰድ ማለት ነው። እንግዲህ ሁልጊዜ ሩጫ አያዋጣም። ሁልጊዜ በቃ በከፍተኛ ፍጥነት ስራዎችን ልንሰራ ስለማንችል አንዳንድ ጊዜ በቃ ከስራ በኋላ እረፍት መውሰድ ያስፈልጋል ማለት ነው። የመጨረሻው እና ስምንተኛው ጥሩ ምግብን መመገብ ነው። እንግዲህ ጥሩ ምግብ ስንል አንደኛ ጤናማ ምግብ፣ ሁለተኛ ጣፋጭ ምግብ፣ ሶስተኛ በልኩ። እንግዲህ ጤናማ፣ ጣፋጭ፣ በልኩ። ጤናማ ስንል አንደኛ ወደ ጥሬነት ያጋደለ በጣም ያልበሰለ ምግብ ጤናማ ሊሆን ይችላል። ፍሬሽ የሆነ ሊሆን ይችላል። እና ጣፋጭ ደግሞ ሲባል እንግዲህ ከሰው ሰው ይለያል። ለምሳሌ ባለቤቴ ብዙ ቅመም ትወዳለች ምግቧ ውስጥ እንዲጣፍጥ፣ እኔ ደግሞ አነስ ያለ ቅመም ፈልጋለሁ። እንግዲህ እንደ እንደየባህሪያችን ጣፋጭን ልንፈልግ እንችላለን። ከዛ በልኩ ምግብ እንግዲህ ጤናም ቢሆን ጤናማም ቢሆን ፍሬሽም ቢሆን በጣም ከበዛ ጎጂ ሊሆን ስለሚችል በልኩ መብላት እና በመጨረሻ ከስኳር ጋር ያለንን ግንኙነት በቃ ወደፊቺ ወይም ደግሞ ስኳርን መቀነስ ወይም ደግሞ መተው ለምን ቢባል አሁን በዚህ ርዕስ በዚህ ሰዓት ስለ ስኳር ጎጂነት ጊዜው አይበቃኝም። ስለዚህ የኔም የእርሶም አጎት የሆነው ጉግል ጋር ሄደው ስኳር በጤናው ላይ ያለውን ተጽዕኖ አንብቦ ሊገነዘቡ ይችላሉ። ከምግቦ ውስጥ የስኳርን ኃይል መቀነስ። እንግዲህ ጠቅለል ለማድረግ ያህል ተመጣጣኝ ኑሮ ለመኖር ራስን መንከባከብ አስፈላጊ ነው። እነዚህን እርምጃዎች ተናግረናል። እና ለራስ እንክብካቤ ማድረግ ግለኝነት አይደለም እና ማመዛዘን ለራሳችንና ለሌላው ከምናረገው የምናደርጋቸው ነገሮች ማመጣጠን እና በመደበኛ ስራችንና በራስ እንክብካቤ ላይ ያለውንም ሚዛን መጠበቅ። እንግዲህ ይሄንን ለማድረግ ለራስ እንክብካቤ ጊዜ ልንሰጥ ይገባል፣ ትኩረት ልንሰጥ ይገባል። ለምን ቢባል ለራሳችን ከተንከባከብን ሌላውን ነገር ሁሉ ማድረግ እንችላለን ማለት ነው። እንግዲህ ከመዝጋቴ በፊት ይሄንን ዛሬ የሰሙትን አውዲዮ ወይ እንደገና ለመስማት ወይ ለሌላው ለማሰማት ከፈለጉ ወይንም በጽሁፍ መልክ ለማግኘት ከፈለጉ ጌብ ሃምዳ ዳትካም በመሄድ ፍሪ ዳውንሎድ የሚለውን በመጫን ወይንም ደግሞ አውዲዮ ቪዲዮ የሚለውን በመጫን ይህንን አውዲዮ ሌሎችንም መስማት ይችላሉ። በሚቀጥለው ፕሮግራም እስክንገናኝ ድረስ ደህና ሰንብቱልኝ። ደህና ዋሉ።